ስፖርት። ጤና ይስጥልኝ። እንደምሰንብታችኋል። ከሳምንቱ የስፖርት ዘገባ ጋር ሀና ደምሴ ነኝ። አብራችሁን ቆዩ። በየአራት ዓመቱ የሚደረገውን የኦሎምፒክ ውድድር የሚሳተፈው የኢትዮጵያ ኦሎምፒክ ቡድን ድል ከራቀው ሰንብቷል። በተለይ በለንደን በቶኪዮ፣ በቅርቡ ደግሞ በፓሪስ በተደረገው የዓለም ኦሎምፒክ ውድድር ላይ ተካፋይ የሆነው የኢትዮጵያ ኦሎምፒክ ቡድን ውጤቱ አብዛኛውን ያስደነገጠ ነበር። ቡድኑ በውድድሩ ካስመዘገበውና ካሳየው ውጤት ይልቅ የፈጠረው ውዝግብ ከፍተኛ የመነጋገሪያ አጀንዳ ሆኗል። ኢትዮጵያ በሚቀጥለው የሎስ አንጀለሱ ኦሎምፒክ ከመሳተፏ በፊት የውስጥ ችግሮች መፈታት አለባቸው የሚሉ ወገኖች ይመለከታቸዋል የተባሉትን ሁለት አካላት ላይ በኢትዮጵያ ባህልና ስፖርት ሚኒስቴርና በኢትዮጵያ ኦሎምፒክ ኮሚቴ ላይ ክስ ተመስርቷል። ይህንን ክስ የመሰረቱት የኢትዮጵያ ቦክስ ፌዴሬሽን፣ የቴኒስ ፌዴሬሽን፣ አትሌት ኃይሌ ገብረስላሴና ና አትሌት ገዛኸኝ አበራ ናቸው። ሀገርን በሚወክሉ የስፖርት ውድድሮች የሚመጣው አሉታይም ሆነ አዎንታዊ ጫና በቀጥታና በተዘዋዋሪ መንገድ እያንዳንዱን ኢትዮጵያዊ ይመለከታል። በሌላ በኩል ስፖርት ነክ ጉዳዮች በመደበኛ ፍርድ ቤት አይታዩም ይባላል። ይህንን ተከትሎ ዲደብሊው ያነጋገራቸው የሕግ ባለሙያ የሚከተለውን ይላሉ። ጠበቃ እና የሕግ አማካሪ አያሌው ቢታኔ እንደ ሀገር ሕዝቦቿን ዜጎቿን፣ እንደ ዜጋ አንድ አድርጎ ያቆየ የነበረው ነገሮች ውስጥ አንዱ ስፖርት ነው። ነገር ግን ስፖርት ነው እያየን እየከሰመ የእርስ በርስ ሽኩቻ እና የመቀራመቻ ምክንያት ሆኖ ስንመለከተው ኢኒሼሽኑንም ወስደን ነው እኛ በኃላፊነት የገባንበት በዚህ ጉዳይ ማለት ነው። ስለዚህ ከአራቱ ከሳሾች በተጨማሪ እንደዚህ ጋም ጉዳዩ ስለሚመለከተን እና አንድ ያደረገን ነገርን ማስቀጠል ኃላፊነትም አለብን ብለን ስላመንን እስከ መጨረሻው ድረስ ልንታገል ነው የገባ ነው ኦልሞስት የፍትህ ስርዓቱንም ለመፈተሽ ነው ባይዘው አንድ ነገር ግልጽ እንዲሆነ ልሽ ፈልገው የፍትህ ስርዓቱን ትክክለኛነትና ህዝበኝነት ለማረጋገጥም ጭምር ነው ይህን ጥያቄ የምናቀርበው። የቀረበውን አቤቱታ በአግባቡ መዝኖ ዳኝነት የሚሰጥ የፍትህ አስተዳደር ተቋም መኖሩንም ጭምር ለመፈተሽም፣ እርሶ እንዳሉት ፍትህን መፈተሹ እንዳለ ሆኖ በዚሁ ሂደት ላይ ሊመጣ የሚችሉትን ጫናዎች ምን ሊሆኑ ይችላሉ ብላችሁ አስባችሁ ተዘጋጅታችሁባቸዋል? ምን ያህልስ ጊዜ ሊፈጅ ይችላል ብላችሁ ታስባላችሁ? አንደኛ ከጊዜ አንጻር ስንመለከት አሁን ላይ ፍርድ ቤቶች ዝግ ናቸው። ዝግ መሆናቸው ጉዳዩን በፍጥነት እንዳንመለከተው አድርጎናል። ስለዚህ ጥቅምት ላይ ፍርድ ቤት ስለሚከፈት ቀጠሮም የሚሰጠው በጥቅምቱ ላይ ነው። እንግዲህ ከእግድ አቤቱታ ጋር በተያያዘ እግድ አቤቱታ አቅርበን እንዳያችሁት መጥሪያ ሳይደርስም አስተያየት እንዲሰጡበት እንድንሰጥበት ሳይደረግ ነው እግዱ እንዲነሳ የተደረገው ማለት እኛ እንኳን በሕይወት እያለን ባንኖርም ከአትሌቲክሱ ጋር አብረናለን። ያበበን ድል አሁን እንደምንዘክረው ሁሉ ስለዚህ የተሻለ ውጤት ለማምጣት የምንችለውን ሁሉ ከማድረግ ወደ ኋላ አንልም፣ ይላል አትሌት ኃይሌ ገብረሥላሴ ፊት በኢትዮጵያ ፉትቦል ፌዴሬሽን ኢትዮጵያ እኮ ፉትቦል ተቀጣለች የሚል እንድምታ ነው ያለው አይደል? በዚህ በኦሎምፒክ እርሹ እንደዛ ብሎ አማርኛ የለም። የኢትዮጵያ ኦሎምፒክ ኮሚቴ በበኩሉ ሀገር የሚያኮራ ውጤት እንዲመጣ ተቆጥሮና ተለክቶ የተሰጠውንና ኃላፊነት ያለበትን ስራ ብቻ ሳይሆን የሚችለውን ሁሉ ሰርቷል። አሁንም ከመስራት ወደኋላ አይልም። ለውጤት መታጣቱ ተጠያቂ ልንሆን አይገባም ሲሉ የተናገሩት ዳዊት አስፋው በኦሎምፒክ ኮሚቴ ዋና ጸሐፊ ነኝ። ድርሻችን የኦሎምፒክ በአራት ዓመት አንድ ጊዜ ይመጣል። በሚመጣበት ጊዜ ፌዴሬሽኖች ያሳለፏቸውን በኦሎምፒክ ውድድር ያሳለፏቸው የኦሎምፒክ ስፖርት ኪቦች አሉ። ፌዴሬሽን የእያንዳንዱ ፌዴሬሽን ከሀያ ስምንት ፌዴሬሽን አሶሲዬሽን እና ፌዴሬሽን መካከል ያሳለፉትን ልጆች ቀድሞው ያሳውቁናል። የነዛን ሰዎች ሆቴል መያዝ መደረግ ያለበት እቃዎችን ማዘጋጀት እስከነ አሰልጣኞቻቸው እስከ ሁሉ ነገሮቻቸው ይሰጡናል። በዛ መሰረት እኛ ሆቴልን በተመለከተ ሁሉ ነገራቸውን ቴክ ኬር ማድረግ ነው የእኛ ስራ እና ምንም ነገር ሳይጎልባቸው ስም አስመዝግበን በስነስርዓት አስገብተን ዊዶን ኤቨን አንመርጥምም ተጫዋችም ከሌ ሁን ከሌ ሁንም እነሱ ያቀርቡልን ነው የምናቀርበው። አሁን እነሱ ስኬጂዋቸውን እየጠበቁ ያን ያንን መስራት ነው እኛ ዊ ፋሲሊቴት፣ ሁሉ ነገሩ ማመቻቸት ነው ማድረግ የእኛ ስራ። ስለዚህ ያንን ነው የምናደርገው እኛ። ስለዚህ እኛ ተጠያቂነት ሊኖረን አይችልም ብዬ የምገምተው። አሁን ያለው ክስ በፍጹም እኛን አይመለከትም። ከውጤት መራቅ ጋራ ነው የሚሉት እኛን አይመለከትም። ው ውጤት መራቅማ የመጣው እኮ የዛሬ አስራ ስድስት አመት ነው። ናሽናል ቲም ግን አፍርሰው ናሽናል ቲም የሌለው ቲምን ይዘን ነው ፌዴሬሽን ይዘን እኮ የምንሄደው ናሽናል ቲም በአንድ አሰልጣኝ የናሽናል ቲም አሰልጣኝ በእነ ዶክተር መስቀል ኮስትሪ ጊዜ አንድ አሰልጣኝ ነው ያሉት። እነ ዶክተርማ ምናምን አንድ ላይ ሆነው በግሩፕ ነው የሚሰሩት። አሁን ዘሪዝ ነው ሳይስቲንግስ ሁሉም የራሱን ልጆች ነው ያሰለጠኑ እቼኔ ይችላል የአይኖችን ልቁ ችግርና የስፖርት ጋዜጠኛው ፍቅር ይልቃል። እኔ እንደ ባለሙያ እንደ ጋዜጠኛ የምጠብቀው ይህ ሁሉ ውዝግብ ሀገርም ዋጋ ከማስከፈሉ በፊት የሚመለከታቸው አካላት የተሻለ ስራ መስራት ለሚችሉ ሰዎች ቦታውን ይለቃሉ ብዬ ነው ይላል። ያው ስፖርት ብዙ ጊዜ ለሌሎችም ሴክተሮች በነገሮችን በመግባባት የመፍታት የመቻቻል፣ የመከባበር ልዩነቶች ሁሉ ወደ ጠረጴዛ ቀርበው የሚፈቱበት መድረክ ነው እና መከባበር ነገሮችን ከግራና ከቀኝ በመመልከት የትኛውንም ልዩነት ማስተናገድ የመሳሰሉትን ነገሮች የሚሰብክ ነው፣ የኦሎምፒክ ፕሪንሲፕል። እንደ አጋጣሚ ሆኖ በእኛ ሀገር ይሄ የሚሰራ አልሆነም። ይሄኛው ኦሎምፒክ ኮሚቴ አይ በማን አለብኝ ሎስ አንጀለስ ይሄድ ብለን መወሰን የራሱ አደጋ አለው። እንደዚህ ሁሉ ጥፋቶች ተሰርተው አትሌቶች ማህበረሰቡ ኮምፕሌን አድርገው ከጃፓን የጀመረ ህግ ወጥ የሆኑ ጠቅላላ ጉባዎችን መፍጠር እየታየ የአበ ፓሪስ ተደግሞ እንደገና በሎስ አንጀለስ ይቀጥል ማለት በስፖርቱ ላይ ትንሽ ተስፋ መቁረጦችን ይፈጥራል። ስለዚህ ይህንን ዝም ብሎ ማየት የሚቻል አይመስልም። አሁን ደግሞ ኦሎምፒክ ኮሚቴው በያዘው አካሄድ እኛ ንለቅም ኢንተርናሽናል ኦሎምፒክ ኮሚቴ ድረስ ሄደን መብታችን እናስከብራለን የሚለው አይነት ነገር ከሆነ ደግሞ የመጨረሻው ቅጣት የሚሆነው ኦሎምፒክ መታገድን ጨምሮ ሌሎች ቅጣቶችን ሀገሪቱ ታስተናግድ ትችላለች። በእኔ እይታ ከጠየቅሽኝ ሀና፣ አንዳንድ ጊዜ ኮንስኩንሱን መቀበል ይሻላል። አንድ የኮንስኩንሱን ተቀብሎ የሚያመጣውን ነገር ተቀብሎ የመጨረሻውን ውሳኔ መወሰን ይሻላል ብዬ አምናለሁ። በእርግጥ አትሌቶቻችን ሊጎዱ ይችላሉ። ግን ደግሞ ሎስ አንጀለስ ላይ ነገሮች ሳይስተካከሉ በዚህ ውጥረት የቶኪዮውንም የፓሪሱንም ኦሎምፒክም እንደግም ከሆነ እና ሎስ አንጀለስ ላይ እንደገና እንዲህ አይነት ወሬ የምናወራ ከሆነ እንደ ሀገርም እንደ ሕዝብም ሌላ ትልቅ መውደቅ ነው የሚሆነው ብዬ አምናለሁ። ስለዚህ ጨከን ብሎ አንዳንዴ የሚመጡትን ነገሮች ለማስተካከል መወሰን፣ ትልቁ ቅጣት ኦሎምፒክ ሊሆን ይችላል። ግን ከዛ መለስ ባሉ ጊዜያትና ሂደቶች ውስጥም ሊያልቁ የሚችሉ ቅጣቶች ሊመጡ ይችላሉ። ያንንም እስከ መቀበል ድረስ ማሰብ የሚያስፈልግ ይመስለኛል። ነገር ግን እኔ ወደዛ ስለመድረስ የሚያስችል እንቅስቃሴዎች እየተደረጉ ነው ወይ ጥቂት ግለሰቦች እና ጥቂት ሴዴሽኖች ናቸው በዚህ ደረጃ እንቅስቃሴ እያደረጉ ያሉት። የመንግስት አቋም እስካሁን ይፋዊ በሆነ መንገድ አይታወቅምና ግን ህዝቡና የተገኘው ነገር በዚህ ኦሎምፒክ ኮሚቴ ላይ ያለው አቋም በጣም ይታወቃል። ማህበረሰቡ የታዩት ነገሮች በሙሉ በግልጽ ይታወቃሉ። ስለዚህ ሀገር መቅደም ካለባት አንዳንድ ጊዜ ትልቁን ውሳኔ የሚያስተካክለውን ነገሮችን የሚያስተካክለውን ውሳኔ ወስኖ የሚያመጣውን ኮንስኮንስ መቀበል ለትንሽ ጊዜ ከዛ በኋላ ነገሮችን አስካክሎ መቀጠል የሚሻል ይመስለኛል። ይህን የግል ያቋም ከኦሎምፒክ ስፖርቶች ጋር በተያያዘ በኃላፊነት የተቀመጡት ሁሉ በግልጽና በታማኝነት መሰረታዊ ለውጥ ለማምጣት ካልሰሩ በስተቀር በየጊዜው ውጤት ማጣትን ተከትሎ የሚመጣው ዝግብ መፍትሄ አይሆንም ሲል ጋዜጠኛ ግርማቸውን ነው ይናገራል። ዶክተር አሸብር በሄዱበት ቦታ ሁሉ የሚያሸብሩ ናቸው ይባላልና፣ በእርግጥ ሽብርና ዶክተር አሸብር ተፈላልገው ይገናኛሉ። እንግዲህ ምናልባት ይህንን ጉዳይ እሳቸው ቢያብራሩት በጣም ደስ ይለኛል። ሐና እኔ እንደተረዳሁት ከሆነ እንግዲህ እንደ ጋዜጠኛ ብዙዎቹን ነገሮች በጥልቀት አያቸዋለሁና በእርግጠኛነት ለውጥ የሚመጣው ሲስተም በማበጀት መሰረታዊ ሪፎርም፣ እውነተኛ ሪፎርም፣ ደጋግሜ ነው ይህንን ቃል የምናገረው። የድርጅታዊ ሪፎርም ወይም የተቋሙን አትሌቲክስ ፌዴሬሽን ከሆነ የአትሌቲክስ ፌዴሬሽን ሪፎርም ያስፈልገዋል፣ ለውጥ ያስፈልገዋል። ለውጥ ሲባል ግን ሲስተም፣ አትሌት አመራረጥ፣ አሰልጣኝ አመራረጥ፣ ኦሎምፒክ ኮሚቴም ሪፎርም ያስፈልገዋል። ተጠያቂነትን ለማስፈን እያንዳንዱ ተቋም ምንድን ነው የሚሰራው የሚለውም በደንብ ህብረተሰቡ ሊረዳው ይገባል የሚል እምነት አለኝ። በዛ ልክ ነው መጠየቅ ያለበት ብዬ ስለማመን ማለት ነው። እና በሌላ የአትሌቲክስ ዜና በአምስት ሺህ የዳይመንድ ሊግ ውድድር ኢትዮጵያውያን አትሌቶች ከአንድ እስከ ሶስተኛ በመግባት አሸናፊ ሆነዋል። በብራሰልስ በተካሄደው የ2024 የዳይመንድ ሊግ አምስት ሺህ የወንዶች ውድድር ኢትዮጵያውያን አትሌቶች ከአንድ እስከ ሶስተኛ ያለውን ደረጃ በመያዝ አሸንፈዋል። አትሌት በሪሁ አረጋ 12 ደቂቃ ከ34 ሰከንድ 66 በሆነ ሰዓት በመግባት በውድድሩ ቀዳሚ ሆኖ ጨርሷል። ሀጎስ ገብረ ሕይወት 12 ደቂቃ 44 ሰከንድ ከ2 አምስት በሆነ ሰዓት ሁለተኛ፣ እንዲሁም ጥላሁን በቀለ ሶስተኛ ደረጃ በመያዝ ውድድራቸውን አጠናቀዋል። በተቀረው የሀገር ውስጥ ዜና ለጨዋታ ወደ አሜሪካን ተጉዘው የነበሩት ተጫዋቾች መካከል የጠፉት የስፖርት አባላት ቁጥር ከአስር በላይ መሆኑ ታወቀ። የቅዱስ ጊዮርጊስ ክለብ የህዝብ ግንኙነት ኃላፊውን ጨምሮ በተከላካይ መስመር የሚጫወተው ቢኒያም እንዳለ ከቡድኑ ተለይተው መሰወራቸውንና እስካሁን የት እንዳሉ እንደማይታወቅ ተሰምቷል። በተጨማሪም የኢትዮጵያ ቡናን የህዝብ ግንኙነት ጨምሮ አምስት የኢትዮጵያ ቡና ክለብ ተጫዋቾች እና አምስት የቅዱስ ጊዮርጊስ ክለብ ተጫዋቾች ቡድኑ ካረፈበት ሆቴል መሰወራቸው ታውቋል። የእንግሊዝ ፕሪሚየር ሊግ እሁድ በተካሄደው የእንግሊዝ ፕሪምየር ሊግ ጨዋታ የሰሜን ለንደን ተቀናቃኞቹ ቶትንሃምና አርሰናል ተገናኝተው መድፈኞቹ ድል ቀንቷቸዋል። በስልሳ አራተኛው ደቂቃ የመሃል ተከላካዩ ጋብሪኤላ ከመረባ አገናኛት ኳስ የሚካኤል አርቴታ ቡድን መሪ እንዲሆን አስችሎታል። ጨዋታው በዚሁ ብቸኛ ጎል የተጠናቀቀ ሲሆን አርሰናል ወሳኝ ሶስት ነጥብ ይዞ እንዲወጥ አስችሎታል። በሶስት ተከታታይ ጨዋታዎች አርሰናል ቶትንሃምን አሸንፎ በደርቢው ያለውን የበላይነት አሳይቷል። በተመሳሳይ ዌደር ፕሬመን ኒውካስልን ሁለት ለአንድ ረቷል። ለዛሬ የነበረን የስፖርት ዘገባ ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ሳምንት።